አዲስ አበባ ውስጥ ዛሬ የተከፈተው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ኤግዚቢሽን መክፈቻውን ተከታትሎ ለአሜሪካ ድምፅ የዘገበልን መለስካቸው አመሃ በመስኩ የተሰማሩ የኤግዚቢሽኑ ተሳታፊን አነጋግሯል። ወይዘሮ ሳሌም ካሳሁን ይባላሉ። ድርጅታቸውን በማስተዋወቅ ይጀምራሉ። ድርጅታችን ሳሌም ዲዛይን ይባላል። በእኔና በባለቤት የተመሰረተ ፒኤልሲ ነው። ስንመሰርተው ዓላማችን የነበረው እደ ጥበባትን ለማስተዋወቅ ኢትዮጵያ ብዙ ጥሩ ቆንጆ ቆንጆ የሆኑ እደ ጥበባት አሏት። ሁላችንም በእደ ጥበብ ነው የኖርነው። እያንዳንዳችን ቤት ሸክላ አለ፣ እያንዳንዳችን ቤት ጋቢ አለ፣ እያንዳንዳችን ቤት ሰፌዳ አለ። ዓለም ግን ያንን አያውቅልንም። ምክንያቱም ራሳችንን የምንጠቀምበት ከጓዳ ስላልወጣ ማለት ነው። ከጓዳ ወጥቶ ከተማ ቢገባ እንደዚህ አይነት ቦታ ቢታይ ግን የሚወዳደር ና የሚልቅ እቃለን ብለን ስለምናምን በዛ ነው አንዱ መነሻችን። ሁለተኛው ደግሞ እነዚህ እደ ጥበባትን የሚሰሩት ባለሙያዎች በሙሉ ገቢ እንዲያገኙ እንዲሰሩ ብዙ ጊዜ በተረጅነት ሰርተናል እና እኔም ባለቤት በተለይ በእርዳታ ሰጭ ድርጅቶች ውስጥ ብዙ ዓመት ሰርተዋል እና ለእኛ ህዝብ ለእኛ አገር መንገዱ ክብር ያለው ስራ ነው ብለን ስለምናምን ከዛ መነሻ በማድረግ ይህንን አሳድገናል። ቀስ በቀስ ያደገ ስራ ነው። መቼ ነው የጀመራችሁት? ህጋዊ ሆነን ከጀመር ነው ስምንት አመታችን ነው። ከዛ በፊት ግን እንደ ሆቢ ከቤት እንሰራው ነበር። ይሄ አለ፣ እዛ ጋም ደሞ አለን። ይሄ የቤት ማስጌጫ ነው። ይሄ ሆም ዲኮር ከሚባለው አንጻር ምንጣፍ አለ፣ የቤት ሰፌዶች አሉ፣ የግድግዳ ብዙ አለ የአንገት ልብስ ይመስልም አለ። እዛ ደግሞ አለ፣ የአንገት ጌጦችም አሉ፣ በድንጋይ የተሰሩም አሉ። እዛ ጋር ደግሞ ሌላ ስታንድ አለን። እና እሱንም እንሰራለን። አሁን እኛ የምንሰራው በጌጣጌጥ በባስኬትና በሽመና ዙሪያ ነው። በሽመና ዙሪያ እንግዲህ ብዙ እንደ ኢንዱስትሪ ወይም እንደ ፋብሪካ ብዙ ጉልበት የሚፈልግ ስለሆነ ስራ ይፈጥራል የሚል እምነት ስላለን የሚጠይቀው ምን ያህል ሄዳቸዋል በዚህ ረገድ በሽመና በሽመና ብዙ መሄድ ይቻላል ሄደናል ብለን እናምናለን ሽመናው የነበረ ነው ከኛ ጋራ እኛ ምንድን ነው አዲስ የምንጨምርለት አዲስ ከለሮች አዲስ ሀሳቦች አዲስ ዲዛይኖች አዲስ አገልግሎቶች ነው የምንጨምርለት እንጂ ሞያው የኛ አይደለም ሞያው የ ሸማኔዎቹ ነው የህዝቡ ነው የቆየ ነው ንብረትነቱ የኢትዮጵያ ህዝብ ነው ግን እኛ ምንድን ያደረግ ነው እችኛዋን ከለር እንዲች ብናረጋት ወይ እችኛዋን እንዲህ ብናረጋት እናሻሽላት ና ከጓዳ ወጥታ ሳሎን ትገባለች የሚል ሀሳብ ይዘን የተነሳ ነው እንጂ የተለየ ነገር የለውም። አሁን ደግሞ ሰዓቱ ጥሩ ነው። ብዙ ሰው በዚህ ዙሪያ እየተሰማራ ነው። አሁን ታዩታላችሁ እዚህ በሽመና ዙሪያ ና ያ ራሱ አንድ ላይ ነው የሚያድግ ያለው። ብዙ ጊዜ የተረሳው ሞያ አሁን ሁሉም ስለሚነካካው ያለ እያደገ ነው ያለው በምንጣፍ መልክ ይመጣል፣ በመጋረጃ መልክ ይመጣል። ይህን የሽመናውን ስራ እንዳሉት የቆየ ከሀገሩ ጋር የኖረ ነገር ነው። ጥበቡም ሆኑ ይሄንን በአንድ ደረጃ ከፍ ለማድረግ የእናንተ ድርጅት እያሰበ ነው እያረጋል። የተካከሱ ነገር አለ ግን እንደው ሰፋ ባለ መንገድ ለማቅረቡ እደ ጥበቡ እኔ እንግዲህ ምን ብዬ ያምናለሁ የራሴ እምነት ነው ይሄ አንድ ሸማኔ በእጁ ሲሰራ ጥበብ በራሱ ሲለቅም ከአእምሮ እያወጣ ዲዛይኖችን ሲሰራ እላዩ ላይ ነው ያለው ሙያው ማለት ነው። ያንን ሜካናይዝድ ካረግ ነው ያንን ዱዝ አረግ ነው ማለት ነው። ስለዚህ እኔ ሜካናይዝድ የሚሆነው ላይ ደጋፊ አይደለሁም። ቢኮዝ ኢሚዲየትሊ መሽኑ ነው የሚሰራው። ያንን መሽኑ ፕሮግራም ቢሆንና ያንን ሰውየው ጭንቅላቱ ላይ የነበረውን ነገር መሽኑ ይሰራዋል። በአንድ ጊዜ መቶ ሰላሳ ይተፋል ማለት ነው። ሸማኔው ግን ቁጭ ብሎ ከአእምሮ ዲዛይን እየፈጠረ ዳይመንድ ላድርገው ወይ ስኩዌር ላድርገው ወይ መስቀል ላድርገው ወይ ምን ላድርገው ወይ ብሎ ሲፈጥር ግን ያ ትልቅ ጊፍት ነው ብዬ ነው ማምነው። እና ያንን ማዳበር ነው ያለብን ብዬ ነው ማምነው። አክቹአሊ ይሄንን አሁን ያሉትን ነገር እንዳለ ሆኖ፣ ታዲያ እንዴት በኢንዱስትሪ ደረጃ ከፍ ማድረግ ይቻላል? አይከብድም። በኢንዱስትሪ ሽመና የባህላዊ ሽመና በኢንዱስትሪ ደረጃ ከፍ ማለት አለበት ወይ እናምናለን ወይ እንደዛ ብለን ነው እኔ ጥያቄ መሆን አለበት ወይ ጨንቻ አካባቢ አንድ ትልቅ ብሔረሰብ አለ ት ህዝብ ያለ ሽመና የሚችሉ ሜካናይዝድ መሆን አለበት እና እነሱ ስራ ማጣት አለባቸው አይ ዶንት ቲንክ ሶ እኔ እንግዲህ የራሴን ነው የምናገር ያለሁት ሌላ ሰው የተለየ አመለካከት ሊኖረው ይችላል ግን ይኸው እንደሚያዩት ስንት ቆንጆ ቆንጆ ጥበቦች አሉ እነዚህ ቆንጆ ቆንጆ ጥበቦች የሚመጡት ከጭንቅላታቸው ነው አንድ ሸማኔ ቁጭ ብሎ መልቀሚያ ይዞ እየለቀመ ክር እየቆጠረ ነው ዲዛይን የሚያወጣው አይን ይሰራልን ስንለው አይን ይሰራል። አንበሳ ስራ ሲባል አንበሳ ይሰራል። ኦፍ ኮርስ ሜካናይዝድ ማ ከሆነ ይሰራል፣ ግን ያ ሰውዬ ግን የእሱ ልጅም የልጅ ልጅም ያንን አያገኙትም ማለት ነው። ስለዚህ በእርሷ አስተሳሰብ ይሄ ነገር መቆየትና መያዝ ያለበት ምናልባትም እስከ መጨረሻው መዝረቅ ያለበት ነው ብለው አምናለሁ። ደግሞ ከዚህ ቀደም በጥሩ አጋጣሚ ኖሮ ህንድ ሄደን ነበረ ህንድ ሽመና ላይ እና እደ ጥበብ ዙሪያ ላይ ሆነ ብለው ኢንስቲትዩት አቋቁመው ይሰራሉ። ያንን ልንጎበኝ ንሄድ ነው። ከዚህ እና ምንድን ነው ተምሬ የመጣሁት፣ ሁሉም ነገር ሜካናይዝድ መሆን የለበትም። እደ ጥበብም እንደ እደ ጥበብ ራሱን የቻለ ሙያ ሆኖ ሰው ሊሰለጥንበት ይችላል። የጠራ ስራ ሊሆን ይችላል። በእጅ የተሰራ ነገር እንደም የተወደደ ነው አደል እንዴ? ሀንድ ሜድ ተብሎ የከበረ ነገር ነው አደል? ያንን ለምን አናዳብረውም እኛ ነው። يعني عملك هكذا <applause>